በተባበሩት መንግስታት የስደተኞች ጉዳይ ተመልካች መስሪያ ቤት በዩኤንኤችሲአር እና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ባለፈው ሰኞ የተደረገው ስምምነት በሀገሪቱ የሚገኙ አፍሪካውያን ስደተኞች ወደ ሌላ ሀገር እንዲዛወሩና ገሚሶቹም በእስራኤል የመኖሪያ ፈቃድ እንዲያገኙ የሚያደርግ ነበር። ይሁን እንጂ የሀገሪቱ ጠቅላይ ሚኒስትር ስምምነቱን የሰረዙት በሰዓታት ውስጥ መሆኑ ነው የተገለጸው። ለስምምነቱ መሰረዝ በሀገሪቱ የሚገኙ የቀኝ ዘመም ተቃዋሚ ፓርቲዎች ግፊት መሆኑ መሆኑን ነው የተነገረው። ይህንን ተከትሎም በሀገሪቱ የሚገኙ ከ3700 በላይ አፍሪካውያን ስደተኞች በስጋት ውስጥ መሆናቸው ነው እየተነገረ ያለው። በእስራኤል ሀገር ለ10 ዓመታት በስደት የቆዩት አቶ ደረሰ ሽኩር ለዶቼ ቬለ እንደገለጹት ስምምነቱ ስደተኞቹን ወደ ተለያዩ ምዕራባውያን ሀገሮች እንዲሄዱ የሚፈቅድ ስለነበር አብዛኛው ስደተኛ ተስፋ አድርጎ የነበረ ቢሆንም መሰረዙ ከተሰማ ወዲህ ግን በስጋት ላይ መሆናቸውን ነው የሚናገሩት። ስደተኛው ዛሬ ጥቅስ ነው ያለው። በጣም በሀዘን ላይ ነው ያለው። ለምን መስራት አይችልም ተከልክሏል። የአንዳንድ ወር ቪዛ ነው የሰጡት። አፕሪል ዘጠኝ ጀምሮ አፈሳ እንጀምራለን ብለዋል። መያዝ እንጀምራለን ብለዋል። በስጋትና በጣም በጭንቀት ልጆች ይዞ ልጆች ትምህርት ቤት አሄዱን። በአሁኑ ሰዓት ቤት ውስጥ ነው በአብዛኛው ወላጅ ልጆቹን ይዞ ቁጭ ብሎ ያለው። የሚያሳዝን ሁኔታ ላይ ነው ያለው። ትናንትና ወዲያ ተደስተን ነበረ። ይህንን ጠቅላይ ሚኒስትሩ ውሳኔ ሲያሳልፉ በጣም ተደስተን ነበረ። በኋላው ያ ደስታ ከስድስት ሰዓት በኋላ ወደ ሀዘንነት ነው የተቀየረው። በአብዛኛው ከሱዳንና ከኤርትራ የሆኑት እነዚህ ስደተኞች በአነስተኛ የቀን ስራና በችግር ውስጥ ለበርካታ ዓመታት በሀገሪቱ የቆዩ ናቸው። በአብዛኛውም እርካሽ የቤት ኪራይ ፍለጋ በደቡብ ቴል አቪቭ በኩል ሰፍሮ የሚገኙ ሲሆን፣ በአካባቢው የሚኖሩ የሀገሪቱ ዜጎችም መኖሪያችንን አጣበቡ በሚል የስደተኞቹን በዛ አካባቢ መስፈር እየተቃወሙ መሆናቸውን ነው አቶ ደረሰ የገለጹት። መኖሪያችንን አጣበቡን አካባቢያችንን በከሉ ነው የሚሉት። እኛ ደግሞ መከራየት የምንችለው በደቡብ ቴላቪቭ አካባቢ ነው፣ የቤት ኪራይ ቅናሽ የምናገኘው። ወደ ሰሜን ቴላቪቭ አካባቢ ቤቶች ውድ ናቸው፣ መከራየት አንችልም። እኛ አሁን እነሱ ኖሯቸውን አርፍ ለመጋፋት ሳይሆን ርካሽ ቤቶች ያሉት እዛ አካባቢ ስለሆነ ስለምንኖር ነው። የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ ዊልያም ስፔንድለር እንደሚሉት ስምምነቱ ለሀገሪቱም ይሁን ለስደተኞቹ ጥሩ መፍትሄ ቢሆንም ባልጠበቁት ሁኔታ መሰረዙን መስማታቸው እንዳስገረማቸው ገልጸዋል። ያም ሆኖ ግን ሀገሪቱ ጉዳዩን እንደገና በማጤን ለስደተኞቹ የተሻለ መፍትሄ ይገኛል የሚል ተስፋ አላቸው። ነገር ግን ለነዚህ እስራኤል ውስጥ በአስቸጋሪ ሁኔታ ለሚገኙ ስደተኞች መፍትሄ ይገኛል ብለን ተስፋ እናደርጋለን። ስደተኞቹ ወደ 39ሺ ናቸው ተብሎ ይጠበቃል። ከእነዚህ ውስጥ አብዛኞቹ ከኤርትራና ከሱዳን የሄዱ በመሆናቸው ወደ ሀገራቸው መመለስ አይችሉም። ምክንያቱም ክትትል፣ የሰብዓዊ መብት ጥሰት ወይም በሀገሮቻቸው አካባቢ የሚካሄዱ ውዝግቦች ያሰጓቸዋል። እንደ ድርጅቱ ቃል አቀባይ እስራኤል ብዙ የቴክኖሎጂ አማራጭ ያላት ሀገር በመሆኗ እነዚህን ስደተኞች የተለያዩ ስልጠናዎችን በመስጠት ወደ ስራ ልታሰማራና ልትጠቀም የምትችልበት እድል አላት። ቃል አቀባይ አያይዘውም ከድህነት ከሰብአዊ መብት ጥሰትና ከግጭት ሸሽቶ የመጡትን እነዚህን አፍሪካውያን ስደተኞች ጉዳይ ትኩረት በመስጠት ሀገሪቱ ዓለም አቀፍ ግዴታዋ እንድትወጣ ያስችላታል ብለዋል። ዓለም አቀፉ ህብረተሰብም የበኩሉን እንዲወጣ አሳስበዋል። ስምምነቱ ጥሩ ነው። ለእነዚህ ስደተኞች መፍትሄ የሚሰጥና የእስራኤልንም ፍላጎት የሚያከብር ነው። ዓለም አቀፍ ግዴታዋን ለመወጣትም ያስችላታል። ለዚህም የሌሎች ሀገራትን ድጋፍ ታገኛለች። ዓለም አቀፉ ማህበረሰብም 16 ሺህ የሚሆኑ ስደተኞችን በመቀበል መልሶ በማስፈር የሥራ ፈቃድ በመስጠት ቤተሰብን መልሶ በማገናኘት በስፖንሰርሽፕ እና በሌሎች መንገዶች ከእስራኤል ጋር በመተባበር ከፍተኛ ሚና ሊጫወት ይችላል። እስራኤል አፍሪካውያን ስደተኞቹ ሀገሪቱን ለቀው እንዲወጡ ስታስጠነቀቅ ቆይታ በኋላም ወደ መጡበት ለመመለስ ወይም ወደ ረዋንዳ ለመላክ ወስና ነበር። ይህንን በተመለከተም የተለያዩ የሰብአዊ መብት ተሟጋች ድርጅቶች ተቃውሟቸውን ሲገልጹ፣ የሀገሪቱ ከፍተኛ ፍርድ ቤትም ውሳኔውን ውድቅ ማድረጉ ይታወሳል።